14ተኛው የአፍሪካ የብስክሌት ሻምፒዮና ውድድር ዛሬ በባህር ዳር ተጀምሯል። ውድድሩ እስከ ፊታችን መጋቢት 10 2011 ዓም እንደሚቀጥልም የአፍሪካ ብስክሌት ኮንፌዴሬሽንና የኢፌዴሪ ስፖርት ኮሚሽን ትናንት በባህር ዳር ብሉናይል አቫንቲ ሆቴል በጋራ በሰጡት መግለጫ አመልክተዋል። በውድድሩ ከ13 ሀገራት የተወከሉ 143 ወንዶችና 43 ሴት ብስክሌተኞች እንደሚሳተፉ የአፍሪካ ብስክሌት ፌዴሬሽን ፕሬዝዳንትና የዓለም አቀፉ የብስክሌት ኮንፌዴሬሽን ህብረት ምክትል ፕሬዝዳንት ዶክተር መሐመድ ዋጂ ሀዛም አመልክተው በዚህ ውድድር የሴቶች ቁጥር ማደጉ ውድድሩን ልዩ የሚያደርገው ክስተት ነው ብለዋል። በአፍሪካ የብስክሌት ሻምፒዮን ለመወዳደር 146 ተወዳዳሪዎች ከ13 ሀገራት ባህር ዳር ገብተዋል። 43ቱ ሴቶች ናቸው። 43 ሴቶች በዚህ ውድድር መገኘታቸው የዚህን ዓመት ውድድር ልዩ የሚያደርገው ክስተት ነው። የተሳታፊ ሴቶች ቁጥር ከምንጊዜውም በላይ አድጓል። ቀደም ሲል የተወዳዳሪ አገሮች ቁጥር ከ30 በላይ እንደሆኑና ተሳታፊ ብስክሌተኞችም እስከ አራት መቶ እንደሚደርሱ ተገልጾ የነበረ ሲሆን ለምን ቁጥሩ ቀነሰ ተብለው የተጠየቁት ዶክተር መሐመድ ዋናው መረጋገጥ ያለበት ተጠባቂ ብስክሌተኞች በዚህ ውድድር መሳተፋቸው ነው ብለዋል። ተወዳዳሪ ሀገራትም ከአራቱም የአፍሪካ አቅጣጫዎች የተወከሉ በመሆኑ መላው አፍሪካ ተወክሏል ማለት እንደሚቻልም ተናግረዋል። አንዳንድ ሀገሮች ለምን በውድድሩ እንደማይሳተፉ ባላውቅም የገንዘብ ችግር ሊሆን እንደሚችል እገምታለሁ ነው ያሉት። የሚጠበቁ ተወዳዳሪዎች ለውድድሩ ባህር ዳር ገብተዋል። ሁሉንም አፍሪካውያን የሚወክሉ ተወዳዳሪዎች ከደቡብ፣ ከሰሜን፣ ከምስራቅ፣ ከምዕራብና ከማዕከላዊ አፍሪካ ተገኝተዋል። ሁሉም አሉ። በግሌ ደስተኛ ነኝ። አንዳንዴ የስፖርት ተሳትፎ ዝቅና ከፍ የሚልበት አጋጣሚ ይኖራል። ኬንያ፣ ኡጋንዳ፣ ሱዳን የመሳሰሉ አገሮች ለምን እንዳልተገኙ አላውቅም። ምናልባትም የገንዘብ ችግር ገጥሟቸው ይሆናል ብቻ አናውቅም። የኤፍድሪ ስፖርት ኮሚሽን ኮሚሽነር አቶ ርስቱ ይርዳው በበኩላቸው በብስክሌት ስፖርት በኢትዮጵያ አጥጋቢ ውጤት እንዳልተመዘገበ ጠቅሰው የትግራይ ክልል ብስክሌት ፌዴሬሽን በዚህ ረገድ ልምድ የሚወሰድበት እንደሆነ አብራርተዋል። እንደ አፍሪካ የብስክሌት ስፖርት አንዱ ፖቴንሻል ይኖረዋል ተብሎ የሚታሰበው ሀገራችን ነው። ከዚያ አኳያ እስካሁን ያለን ሪከርድ ብዙም የሚያኮራ ነው ብለን የምንወስደው አይደለም። ነገር ግን በጥቂት አመታት እስካሁን በተደረጉ ውድድሮች እንደየስራችን መጠን ያገኘናቸው ደረጃዎች አሉ። ሶስተኛም አራተኛም ደረጃ እያገኘን መጥተናል። በተሻለ መልኩ እንቅስቃሴ እየተደረገ ያለው በትግራይ ክልል ነው። ይሄን የስፖርት እንቅስቃሴ በዚያ አጋጣሚ ክለቦችንም በመያዝ የብስክሌት ስፖርት እንዲስፋፋ የትግራይ ክልል እያደረገው ላለው ጥረት ማመስገን እንፈልጋለን። ይሄን አርአያነት በሁሉም ክልሎቻችን እንዲስፋፋ እንፈልጋለን። ኮሚሽነር እርስቱ ለውድድሩ መሳካት ትብብርና ድጋፍ ያደረጉ አካላትን አመስግነዋል። ይህ ውድድር በተሳካ መንገድ እንዲካሄድ በኢፌዴሪ ስፖርት ኮሚሽን የብስክሌት ፌዴሬሽናችን እና የክልሉ መንግስት በተለይ በጣም ከፍተኛ ጥረት ሲያደርጉ ቆይተዋል እና የክልሉ መንግስት ደግሞ እንግዶችን ለመቀበል ህብረተሰቡን መብላይዝ በማድረግ ገንዘብ በመመደብ እና ከፍተኛ ጥረት እያደረገ ነው ያለው። ትናንት ምሽት ለልኡካን ቡድኑ የራት ግብዣ የተደረገለት ሲሆን በሥነ ሥርዓቱ ላይ የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንንንና የባህልና ቱሪዝም ሚኒስቴር ሚኒስትር ዶክተር ሂሩት ካሳውን ጨምሮ ሌሎች የፌዴራልና የክልል ባለሥልጣናት ተገኝተዋል። ዓለምነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።